በዋግ ህምራ ብሔረሰብ አስተዳደር ዞን መደበኛ ክትባት በመቋረጡ በተከሰተ የኩፍኝ ወረርሽኝ ባለፈው ወር ብቻ 15 ህጻናት መሞታቸውን የዞኑ ጤና ጽሕፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ አሰፋ ነጋሽ ዛሬ ማክሰኞ ለአሜሪካ ድምጽ እንደገለጹት በአካባቢው በተደጋጋሚ ባጋጠመው የጸጥታ ችግር የተነሳ ህጻናት በእድሜያቸው ማግኘት የነበረባቸውን መደበኛ ክትባት አላገኙም። ከአምስት ወራት በፊት በሰህላ ሰየምት ወረዳ ብቻ ተከስቶ የነበረው የኩፍኝ ወረርሽኝ በሁሉም ወረዳዎች በመስፋፋቱ በአሁኑ ሰዓት ሁለት ሺ ህጻናት በወረርሽኙ መያዛቸውንም ጨምረው ገልጸዋል። በቅርቡ ለህጻናቱ በዘመቻ መልክ የክትባት አገልግሎት እንደሚጀመር የጠቆሙት ኃላፊው በጸጥታው ችግር የተነሳ ለባለሙያዎች ተደራሽነት አዳጋች በመሆኑ ወረዳዎቹ ያሉ ህጻናትን ለመታደግ እረጂ ድርጅቶች ትብብር እንዲያደርጉ ሲሉ ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት። በዋግምራ ብሔረሰብ አስተዳደር ዞን እንዳጋጠመ በተገለጸው የተፈጥሮና ሰው ሰራሽ አደጋ ምክንያት ህጻናት ማግኘት የነበረባቸውን መደበኛ ክትባት መስጠት አለመቻሉን ያመለከቱት የጤና ጽፈት ቤት ኃላፊ አቶ አሰፋ ነጋሽ በሳሐላ ሰየምት ወረዳ ከአምስት ወራት በፊት ተከስቶ በሁሉም ወረዳዎች በተስፋፋው የኩፍኝ ወረርሽኝ ህጻናት መሞታቸውንና በሺዎች የሚቆጠሩም መያዛቸውን ተናግረዋል። ሌሎች ሌሎች በሽታዎች አሉ። ከድርቁ ተነስ ተያይዘ የተነሱ በስፋት ግን ጉዳት ያስከተለብን የኩፍኙ ነው። እያለ እያለ በሽታው እየተዘዋወረ ኦልሞስት ሁሉም ወረዳዎች ላይ ተዳርሶብናል። አሁንም አዲስ አክቲቭ ኬዝ ደህና ና ጣግብዙ ወረዳ ላይ እያከምን ያለንበት ሁኔታ ነው ያለው። እነዚህ ወረዳዎች ላይ ያው በጣም ችግሩን አሳሳቢ ያደረገው እና እኛም ጥሪ እንድናስተላልፍ ያደረገን አካባቢዎቹ ላይ እኛ ገብተን የጤና አገልግሎት መስጠት አንችልም። ያው የተወሰኑት ቀበሌዎች ላይ ማለት ነው። የመጀመሪያው ሌሎች ታጣቂዎች ነው ያሉበት ስለዚህ በዛ ሁኔታ የእኛ መኪኖች የእኛ ባለሙያ የእኛ መዋቅር ገብቶ አገልግሎትን መስጠት ትንሽ እያስቸገረን ስለመጣ ኢንተርናሽናል ኤንጂኦች የሚባሉት ላይ ከሜሴስ ሲአርሲ እንደዚህ እየገቡ ሕክምና አገልግሎት ሊሰጡ የሚችሉትን ጥሪ ማድረግ ፈልገን ያሳወቅ ነው። ከሳህን ላይ የነበረው ወደ ሰቆጣ ዙሪያ፣ ከሰቆጣ ዙሪያ ዝቋላ እያለ ሁሉም ወረዳዎች ላይ ሞቶች አሉ። በጠቅላላ እስካሁን ወደ አስራ አምስት የሚደርሱ ህጻናት በወረርሽ ሞታውብናል። አጠቃላይ የተያዙት ደግሞ አሁን ወደ ሁለት ሺ እየተጠጋ ያለበት ሁኔታ ነው ያለው። በዞኑ የአበርገሌ ወረዳ ነዋሪ የሆኑት ወይዘሮ ዊልካ አይሰር ከሶስት ልጆቻቸው መካከል የስድስት ወር ህጻን የሆነችው ልጃቸው እስካሁን ምንም አይነት ክትባት አለመውሰዷን ተናግረዋል። ምክንያቱ ደግሞ ከቀድሞ መኖሪያቸው ወደ ገጠራማው የቤተሰቦቻቸው አካባቢ በመሄዳቸውና በዚያው ባለው የጸጥታ ችግር አገልግሎቱ ስለተቋረጠ እንደሆነ በህምጠኛ ቋንቋ በአስተርጓሚ አማካኝነት አስረድተዋል። ወይዘሮ ሙሉ አለሙ የተባሉ የጤና ባለሙያ በበኩላቸው ወይዘሮ ዊልካን እንዴት እንዳገኟቸው አስረድተውናል። ያ ታዘለችው ልጅ የስድስት ወር ለወሊድ ወጣች። ከዛ ትርስና ናም ለማሳለፍ እዛ ቆኝች። አሁን እንደገና ከገጠር ወደ ከተማው ገብታል። መንግስት ስድስት ወዳልገባበት ከትን ቀበሌ ላይ ነው የነበረ መንግስት የገባ በኋላ ደግሞ ወደዚህ የተመለሰችበት አጋጣሚ ነው ያለውና ከዛኛው ማንደበሰችም እዚኛው ማንደበሰች ና በመሀል ላይ ነው ያገኘናት ነው። በአማራ ክልል በመንግስት የጸጥታ ኃይሎች ና በፋኖ ታጣቂዎች መካከል አሁንም የቀጠለው ግጭት አንዳንድ አካባቢዎች ለሰብአዊ ድጋፍና ክትባትን ለመሳሰሉ የህክምና አገልግሎቶች ተደራሽ እንዳይሆኑ ማድረጉን የአውሮፓ ህብረትን ጨምሮ ልዩ ልዩ የተራዶ ድርጅቶች ና አለም አቀፍ አጋሮች በጊዜው ገልጸዋል። የዋግምራ ብሔረሰብ አስተዳደር ዞት ጤና ጽህፈት ቤት ኃላፊም ለወረርሽኙ መከሰትም ሆነ መስፋፋት ዋና ምክንያቱ የጸጥታው ችግር እንደሆነ የተገለጸውን ይጋራሉ። ለኩፍኙ ቁጥር አንድ ምክንያቱ ያው የክትባት ተደራሽነቱ ክፍተት መኖሩ ነው። እንግዲህ በኮቪድ ተቋርጦ ነበር ክትባት ፕሮግራሙ። ከዛ በኋላ በሰሜኑ ጦርነት፣ ከዛ በኋላ ደግሞ እኛ ተደራሽ ማድረግ ባለመቻላችን፣ አሁን ደግሞ በተፈጠረው ግጭት፣ በተለያየ ምክንያት የክትባት ተደራሽነቱ በጣም አደገኛ ሁኔታ ውስጥ ገብቶ ነበረ። እሱ ምክንያት ላይ ደግሞ የምግብ እጥረቱ ወይም ደግሞ እዚህ ድርቁ ያመጣው የምግብ እጥረት ጋር ተዳምሮ per lei eh, così nuora, ምክንያት ሆኗል ማለት ነው። በዞኑ በህይወት ዘመናቸው ክትባት አግኝተው የማያውቁና ክትባት ጀምረው ያቋረጡ እድሜያቸው ከአንድ እስከ አምስት ዓመት የሆኑ ከአስራ ስድስት ሺህ በላይ ህጻናት መኖራቸውን የገለጹት የጤና ጽህፈት ቤት ኃላፊው በቅርቡ በዘመቻ መልክ የክትባት አገልግሎት ለመስጠት ከክልሉ ጤና ቢሮ እና ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ስራ እንደሚጀምሩ አስታውቀዋል። ሆኖም በጸጥታ ችግሩ የተነሳ የመንግስት የጤና ባለሙያዎች የማይደርሷቸው ወረዳዎች መኖራቸው ቸውን ኃላፊው ጠቁመው ረጂ ድርጅቶች እንዲገቡ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው።